የወጣቶች ዓለም በጎ ፍቃደኞችን ሰው ሰራሽም ሆነ የተፈጥሮ አደጋ ለሚያደርጉት ተግባር ግንባር ቀደም ይላቸዋል። የኢትዮጵያ የቀይ መስቀል ማህበር በጎ ፍቃደኞቹ የሰብአዊና የልማት እንቅስቃሴዎች ላይ ተሳታፊ ናቸው። አጠቃላይ በኢትዮጵያ የበጎ ፈቃደኞች ቁጥር 47 ሺህ ደርሷል። ወጣት በጎ ፍቃደኞቹ የልማት ስራዎችን በመስራት አረጋውያንን በመንከባከብና ድጋፍ በማድረግ የተቸገሩትን በመርዳት አገልግሎት ይሰጣሉ። ሰዎችን መርዳት ያስደስተኝ ነበር ይላል ሮቤል ምኩሪያ። በኢትዮጵያ ቀይ መስቀል ማህበር የበጎ ፍቃድ አገልግሎት መስጠት ከጀመረ 13 ዓመት ሆኖታል። ሮቤል በተደጋጋሚ ሰማይ የነበረው የአምቡላንስ ጥሪ ድምጽ በውስጡ ጥያቄ የፈጠረበት ጥያቄውን መልስ አግኝቶ ወደ በጎ ፈቃድ አገልግሎቱ ለመግባት ምክንያት እንደሆነው ይናገራል። ወደ ቀይ መስቀል ስመጣ ምንም ስራስጋ አይደለም። ሰዎችን መርዳት በጣም ያስደስተ ነበረ እና አምፑላንስ ሲጮው ሰማ ነበረ። ያ ስሜት የአምፑላንስ ሲጮዎች በእኔ ውስጥ የሆነ የፈጠረው ነገር አለ። ምንድን የሚሰራው ብዬ ጠየቁ። በጎ ፈቃድ አገልግሎት የሚሰራ ሰዎች ነው ተባል ገባው። አላማው እንግዲህ ያው ሰዎችን መርዳት ነው። ያው በጎ ፈቅደሽ ለሌሎች በበጎ ነገር ማድረግ ማለት አምፑላንስ ላይ አቴ ሰሌዳን የሰራ ነበረ። ታማሚዎችን ወደ ህክምና ቦታ ማድረስ ማለት ነው። የተለያዩ ዘመቻዎች ላይ እሳተፋለሁ። አካባቢያችንን እናጠራለን። ችግኝ ተከላ ላይ ተሳትፌ አውቃለሁ። ስፖርታዊ የሆኑ ውድድሮች ላይ የመጀመሪያ ህክምና እርዳታ ሰጥቻለሁ። የተለያዩ ባዛሮች ላይ የመጀመሪያ ህክምና እርዳታ ሰጥቻለሁ። ህዝባዊ ለምሳሌ እንደ ጥምቀት፣ የመስቀል በዓል እነዚህ ትላልቅ የሚባሉ በዓላት ላይ እንዲሁም ሙስሊሙ ባህሉ ሲያከብር እዛ በርካታ ሰዎች የሚሳተፉበት ቦታ ላይ የተለያየ አክሲደንት ሊደርስ ይችላል ተብሎ በሚሳሳኛውም ቦታ ላይ ተሳት የመጀመሪያ ህክምና አገልግሎት ሰጥ። ህክምና ዳሳ ስትሰጥ መጀመሪያ ምን አይነት ስልጠናዎችን ወስደ ነበረ? በመጀመሪያ የቀ መስቀል የፈረስሴድ ስልጠና አለ። ለአምስት ቀን የሚሰጥ ነው። እሱ ነው ስጅ ብዙ አይነት ጉዳት አለ አይደለ? በሰው ልጆች ላይ የሚደርሰው ለምሳሌ መንገድ ላይ የልኩ መኪና አክሲደንት ምናምን ደረሰበት ብለች እናስብ። እና በአካባቢ ብደል ቅድሚያ የምትሰጫቸው ነገሮች አሉ። በጣም ለተጎዳው ሰው ነው ቅድሚያ የምትሰጩ ማለት ነው። ኃይለኛ ደም እየፈሰሰ ላገኘችው ሰው ቢያንስ አካባቢሽ ባለውና አንቺ ጋር ባለው ማቴሪያል ደሙ እንዲቆም አደርጋለሁ ማለት ነው። ግን ከዛ ባለፈ ደግሞ ያው ሰዎች በአቅራቢ ካሉ ሰዎች ወደ አምፑላንስ እና ወደ ተለያየ እርዳታ ሰጪ ተቋማት በመደወል አካባቢ ወደሚገኝ የጤና ኬላ ወይም የጤና ጣቢያ ለማድረስ ነው። እንግዲህ ስናደርግ የነበረበት እንዴ ነው የራሳችን ኮሚቴ ያለን ካውንስል ይባላል። እቅዶችን አውጥተን በእቅዶች አባላትን መዝግበን በየትም ትምህርት ቤቱ ክበባትን እያዋቀርን ተደራጀ መልኩ ነው አሁን ስራዎችን እየሰራ ነው ያለው ነው ማለት ነው። በቆየባቸው አስራ ሶስት አመት ምን ያጋጠመህ ነገር ነበር? በጣም ብዙ የምታሳቡሻቸው ነገሮች አሉ። በተለይ ከህይወት ጋር ነው የምትንቀሳቀሱ ላንስ ላይ እየሰራ እንዳጋጣሚ የምንሄድበት ቦታ ወላድ ነበረ ምትውልድ ሰው ነበረች ማለት ነው። እና ቀጥታ ስንገባ አቤቴ የነበረው በጣም ብዙ ሰው ነበረ፣ ቤቶች ሞልቶት ነበረ። ስልትውልድ አይነት ነገር ፋይናል ላይ ደርሳ ነበረ። እኔ ማዋለድ የሚባለውን ነገር ስልጠናውን አልወሰድኩም ነበር እና በጣም የደነገጥኩበት ቀን በህይወቴ በቃ በጣም የተገረምኩበት ቀን፣ አዲስ ነገር ያየውበት ቀን ነበረ እና ሹፌሩ የማዋለድ ችል ነበረ፣ እዛው አዋልዷት ብላም ከዛ ጤና ጣቢያ ደረስበትን ቀን አልረሳም። ወጣቶች ናቸው ብዙን በበጎ ፍቃድ ላይ የሚሳተፉትና ና ለወጣቱ ምን የምታስተላልፈው መልእክት አለህ? ወጣቶች በአልባሌ ጊዜያቸው በተለያየ ቦታ ከሚያሳልፉ የበጎ ፍቃድ አገልግሎት ሰጡ መልካም ነው እያሰዋል። ቢኒያም ንጋቱ በኢትዮጵያ የቀይ መስቀል ማህበር የአዲስ አበባ በጎ ፍቃደኞች ማህበር ካውንስል ምክትል ፕሬዚዳንት ሆኖ ያገለግላል። ለአስራ አንድ አመታት የበጎ ፍቃድ አገልግሎትን ሰጥቷል። ወደ በጎ ፍቃድ አገልግሎቱ የገባበትን አጋጣሚ እንዲህ ሲል አስረዳል። ቀይ መስቀል የገባሁበት እኔ ስራዬ ሙዚቃ ነው፣ ሙዚቀኛ ነኝ እና የቀይ መስቀል ባንድ አለው። ሙዚቀኛ ሆኜ ነበረ የተቀጠርኩት። ከዛ በኋላ ነው ምን አለማውን ስታቀው ምን እየሰራ እንዳለ ስረዳው፣ ወደ ዛው ስብዴ በዛው ጋብቼ በርካታ ስራዎችን እየሰራሁ እገኛለሁ። ራሽ የተፈጥሮ አደጋዎች ስና የሚከሰቱ በመጀመሪያ ያውቀ ይመስለ የሚደርሱ በጎ ፍቃድ የሚሆኑ ነው የሚንቀሳቀሰው። ስለዚህ እዛ ላይ የምንችለውን ነገር በአቅማችን የምንችለውን ያው በበጎ ፍቃድ እዛ ላይ እናገለግላለን ማለት ነው። በየአመቱ የምናደርጋቸው ነገሮች አሉ። ክረምት ወቅት ከምንሰራቸው ስራዎች የተዳዘመቻ አለ የቦይና የጎርፍ የምንጋለጡ ቦታዎችን በመጠራረግ እና ችግኝ በመትከል በተለያዩ ቦታዎችን ገንዘብ ሰብስበን በአቅማቸው ደከም ላሉ ተማሪዎችን የደብተርና የቦርሳ ስጦታ ለመስጠት እንደዛ እናደርጋለን ማለት ነው። የሳውዲ አረቢያ ተመለስ ትንትን በቀንና በማታ ሳውዲ ስፖርት ላይ ቆመን ከቤተሰቦቻቸው ጋር በስልክ ማገናኘት ውሃ መሰጥ የተለያዩ ነገሮችን ነገር የታመሙ ካሉ ደግሞ በአምፕላሽ ችለን ወደ ሆስፒታል በማድረስ ቅርብ አመታት ደግሞ ቁጥ አካባቢ የተደረመሰ እዛ ቦታ ላይ ቢያንስ ማለት አምስት ቀን በተከታታይ ቀን ማለት ነው። ያው እዛ ውስጥ የተጎዱትን እየፈለግን ቤት የሌላቸውን ወደ መጠለያ እየወሰድን ድንኳን ተክለን በርካታ ድጋፍ አድርገንላቸዋል። አሁን ደግሞ ቅርብ ጊዜ ሰው ቡራዩ ላይ የተፈናቀሉ በርካታ ሰዎች ነበሩ። እነሱንም እንደዛው ድጋፍ በመስጠት ረዥም ጊዜ ሰርተናል ማለት ነው። በዚህ አስራ አንድ አመት በጎ ፍቃድ አገልግሎት ከኢትዮጵያ ቀይ መስቀል ጋ ሰርተሃል። በእነዚህ አመታት ውስጥ ያጋጠመህ ነገር ነበር? አዎ፣ ያው በርካታ ነገሮች ያጋጥማል። ያው እኔ የመጀመሪያ ቀን ወደ ቀይ መስቀል የገባሁበት ጊዜ ነበርና በአጋጣሚ ሆኖ የመጀመሪያ ሕክምና እርዳታ ጨርሼ ቀጥታ የገባሁት አምቡላንስ ክፍል ነበርና የደረሰኝ አንድ አቶ ሚስ ተገልብጦ ነበር ወንዝ ውስጥ የመጀመሪያ ጊዜ ነበርና ወሬሳ ማይጫላቅ ተቁጣ በጣም ሰዎች ማይጫላቅም ነ መርበት የሆንኩበት ጊዜ በቃ ያንን ጊዜ ነው ማስታወስ። ለወጣቱ የምን የምታስተላልፈው መልእክት ይኖርሃል? ለምሳሌ አሁን ይኸው ጠቅ ማስተላለፍ የሚፈልገው ማለት ባለን ጊዜ አሁን ብናግዝ ምንረዳ እንደዚህ አይነት ነገሮች ላይ ብንሳተፍ በጣም ቆንጆ ነው ብዬ አስባለሁ። በጎ ፈቃደኛ መሆን ማንም ሰው ይችላል እና ወደ በጎ ፈቃደኞች እንድትቀላቀሉ ያው ቀሬን አስተላልፋለሁ። የኢትዮጵያ ቀይ መስቀል ማህበር ለህብረተሰቡ የሚሰጣቸው አገልግሎቶች ሰፊ እንደሆኑ የሚገልጹት አቶ ሽመልስ ማረኝ የአዲስ አበባ ቅርንጫፍ ጽህፈት ቤት የበጎ ፈቃደኞች አባላትና ቅርንጫፎች መምሪያ ከፍተኛ ባለሙያ ናቸው። በጎ ፍቃድ አገልግሎት ሰጪዎች የተጎዱትን በመንከባከብ እና በመደገፍም ትልቁ ሚና እንደሚጫወቱ ይጠቅሳሉ። በየትኛውም የድንገተኛ አደጋ ወቅት ከፍተኛውን ስፍራ የሚሰሩት የበጎ ፈቃደኞች ናቸው ይላሉ አቶ ሽመልስ። ቀይ መስቀል የሚሰጠው የበጎ ፈቃድ አገልግሎት ሰፊ ነው፣ ወሰን የለው። እንግዲህ ቀይ መስቀል ከተቋቋመ ጀምሮ ፈቃደኞቹ ለማህበሩ አገልግሎት የጀርባ ጥንት ናቸው። የኢትዮጵያ ቀይ መስቀል ማህበር የተቋቋመው ሐምሌ አንድ አስተኛ የሰባት አመት እምረት ምረት በመንግስታዎች ከዛ ጊዜ ጀምሮ እንግዲህ በተከሰቱ ችግሮች ሁሉ ቅድሚያውን የሚወስዱት ግንባር ቀደም የሚሆኑት በጎ ፈቃደኞቹ ናቸው። በሰው ሰራሽ የሚሆን በተፈጥሮ አደጋ በደረሰ ጊዜ የቀይ መስቀል ወጣቶች ከፍተኛው ሚና ይህ የቀይ መስቀል የበጎ አገልግሎት ሰፊ ነው። ስለዚህ እዛ ውስጥ ሁሉ የቀይ መስቀል በጎ ፈቃደኞች ቸው ከፍተኛ ነው። የቀይ መስቀል አገልግሎት ሃያ አራት ሰዓት አምቡላንስ አገልግሎት እንሰጣለን። በዚህ ውስጥ በጎ ፈቃደኞቹ የመጀመሪያ ሕክምና እርዳታ አገልግሎት በመስጠት የተጎዱ ሰዎችን በመንከባከብና በመደገፍ ትልቁን ሚና ይጫወታሉ። የመጀመሪያ ሕክምና እርዳታ አገልግሎት በህዝባዊ በዓላት፣ በየትኛውም ድንገተኛ አደጋ አገልግሎቶች ከፍተኛውን ስራ የሚሰሩት በጎ ፈቃደኞቻችን ናቸው። ኢትዮጵያ ደረጃ ወደ አርባ ሰባት ሺህ በጎ ፈቃደኞች አሉ። እንግዲህ በጎ ፈቃደኛ ስንል በማህበሩም አስተዳደር አካልም በቦርድ አባልነትም የሚሰሩ በጎ ፈቃደኞች አሉ። ሌላው ደግሞ ቅድም እንዳልኩሽ በጎ ፈቃደኞቹ ወጣቶቹ ናቸው። ወጣቶቹ የሚሰሯቸው የልማት ስራዎች ውስጥ ከፍተኛውን ስራ እየሰሩ ይገኛሉ። በጎ ፈቃደኞቹ ከወጣት እስከ አዋቂ ነው የሚሆነው፣ ሁሉንም ያካተተ ነው። ሰማንያ አምስት ፐርሰንቱ ወጣቶች ናቸው። ወደ ገጠሩ ወይም ከከተማ ራቅ ባሉ አካባቢዎችስ ምን ያህል እንቅስቃሴዎች ይደረጋሉ? እንግዲህ እንደ አካባቢው ይለያያል። ወደ ገጠሩ አካባቢ ስንሄድ የበጎ ፈቃድ አገልግሎቱ የሚሆነው አሁን የደካሞችን ቤት በመስራት እና በመጠገን ሊሆን ይችላል። እነዚህ አካባቢውን በማልማት በችግኝ ተከላ፣ በተለያዩ እንቅስቃሴዎች ውስጥ እንዳልኩሽ ደግሞ የአምቡላንስ አገልግሎቱ ከፍተኛ ሚና ያለው እሱን በዋናነት ይሰራሉ። እንደ አካባቢው ሁኔታ በሚፈጠሩ የድርቅም ሌላም አደጋዎች ውስጥ ድጋፍ በማድረግ ማህበሩ የሚሰጣቸውን የድጋፍ ቁሳቁሶች በማከፋፈል በሌላም አገልግሎት በመስጠት ከፍተኛ ስራ ይሰራል። የበጎ ፈቃድ እንቅስቃሴ ያለው ነገር ከበፊቱ አሁን ላይ ያለው እንቅስቃሴ አገልግሎቱ ምን ይመስላል? ከበፊቱ የበጎ ፈቃድ አገልግሎት ጋር ስንመጣ እዚህኛው ትውልድ ላይ ብዙ የበጎ ፈቃድ አገልግሎት አልተሰራም ማለት ይቻላል። ብዙ ካለመፍጠር የመነጨ እንጂ ካለመፈለግ የሚመነጭ ነገር አይደለም። ነገር አሁን የበጎ ፈቃድ አገልግሎቱ የመቀዛቀዝ እና ብዙ ሞትቤት መደረግ ያለበት ነው የሆነው። የተመዘገቡት በጎ ፈቃደኞች አሁን በተለያየ የስራ ዘርፍ ወይ በቤተሰብ ኃላፊነት ውስጥ ወይ ከሀገር በመውጣት ወይ የተለያየ በራሳቸው የህይወት እንትን ውስጥ ይገቡና ሌላውን ተክቶ የማለፉ ነገር ነው እየቀዘቀዘ የመጣው እንጂ እነዛ ሰዎች ከበጎ ፈቃድ አገልግሎት ውስጥ አሁን በነበራቸው ጊዜ በጎ ፈቃድ አገልግሎት ሲሰጡ ቆይተዋል። ከዛ በኋላ ተክቶ የማለፉ ስራ ላይ ነው ትንሽ የተዳከመው። እንደ አቶ ሽመልስ ሁሉ ወጣት ቢንያምና ሩቤል፣ ወጣቱ ወደ በጎ ፈቃድ አገልግሎት እንዲመጣ ጥሪያቸውን ያቀርባሉ። የዛሬው ከወጣቶች አለም ዝግጅታችን ይህን ይመስላል። ነጃት ኢብራሂም ነበርኩ።